ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ከዋሽንግተን ዲሲ በአጭር ሞገድ በ22፣ በ25 እና በ31 ሜትር ባንድ እንዲሁም በናይል ሳት ቪኦኤ 24 ላይ የሚተላለፍላችሁ ስርጭት ጀመረ።

ዋሽንግተን የሚገኘው የኢትዮጵያ ኤምባሲ አዲስ እና ፈጣን የውክልና አሰጣጥ አገልግሎት ጀመረ። ሰላሳ አርባ ቀን የሚፈጀውን ስራ በሀያ አራት እስከ አርባ ስምንት ሰዓት ውስጥ ሰው እየተጨረሰለት ነው። አሁን ከአስራ ሶስት ስቴፕ ወደ አራት ስቴፕ አውርድ ነው። የኢትዮጵያዊ ከሆኑ ዶላር ኢትዮጵያዊ ካልሆኑ ደግሞ ሁለት መቶ ሰባት ብር ይሆናል። ድሮ ሰላሳ አርባ ቀን ፈሽታ ወደ ሶስት መቶ አራት መቶ ብር ያስወጣ ነበር። ኬብሮን ደጀኔ የአዲሱ ፈጣን ዘዴ ፈጣሪ አነጋግረናቸዋል። እሁድ የካቲት 10 2011 ዓ ም ጤና ይስጥልኝ የተከበራችሁ አድማጮች ከምሽቱ ዝግጅት ጋር አብረናችሁ የምናመሸው ጽዮን ግርማና እኔም ሶሎሞን አባተንን እስከ ምሽቱ አራት ሰዓት ከእኛ ጋር ሁኑ። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ እንደ ምናምሽታቸዋል። ዜናውን የማሰማው አዲሱ አበበ ነኝ። በፍራፍሬ ንግድ የሚተዳደር አንድ ሱዳናዊ ለተቃዋሚዎች የተተኮሰ አስለቃሽ ጋዝ ወደ ሰውነቱ ውስጥ በማስገባቱ ህይወቱ አለፈ። የህክምና ባለሙያዎችና የሟች ቤተሰቦች እንደገለጡት የ32 ዓመቱ ባህሪ ሆስፒታል ከደረሰ በኋላ የሞተው በአስለቃሽ ጋዙ ታፍኖ ነው። አስለቃሽ ጋዝ የተተኮሰባቸው ተቃዋሚዎች ሰልፍ የጀመሩት ካለፈው ታህሳስ ጀምሮ፣ ምክንያታቸው ደግሞ መንግሥት የዳቦ ዋጋ በሦስት እጥፍ እንዲጨምር በማድረጉ ነው ተብሏል። የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ በዛሬ የትዊተር መልእክታቸው ራሱን እስላማዊ መንግሥት ብሎ የሚጠራው ቡድን በመውደቅ አፋፍ ላይ መሆኑን ተናገሩ። ቀደም ሲል የዩናይትድ ስቴትስ መራሹ የሶሪያ ዲሞክራቲክ ሰራዊት በሰጠው መግለጫ ባጉዝ በተሰኘች አነስተኛ የሶሪያ መንደር ውስጥ የሚገኘውና ራሱን እስላማዊ መንግሥት ብሎ የሚጠራው ሽብርተኛ ቡድን የመጨረሻ ይዞታ ተከቦ በሞት ሽረት ላይ እንደሚገኝ መታወቁ ወይም መዘገቡ ይታወቃል። ለቬኔዙዌላ የታቀደ የሰብአዊ እርዳታ ድንበር ሳይሻገር ኮሎምቢያ ላይ እየተከማቸ መሆኑ ተገለጠ። በትናንቱ እለትም እርዳታ የጫኑ ሶስት የዩናይትድ ስቴትስ ወታደራዊ የትራንስፖርት አውሮፕላኖች ኩኩታ ኮሎምቢያ ደርሰው እዚያው ከተጠራቀመ ሌላ እርዳታ ጋር የያዙትን ጨምረዋል ከዩናይትድ ስቴትስና ከሌሎችም አገሮች ለቬኔዙዌላ የሚላክ እርዳታ በኮሎምቢያ ብራዚል እና ከርኮዋ ከተሞች እየተከማቸ መሆኑ ይነገራል አወዛጋቢው የቬኔዙዌላ ፕሬዚዳንት ኒኮላስ ማዱሮ እርዳታው አስፈላጊና ህገወጥም ነው ይላሉ በሩሲያና በቻይና የሚታገዙት ፕሬዚዳንት ማዱሮ አንድም እርዳታ የጫነው ኮንቮይ ወደ አገር ውስጥ እንዳይገባ ለእርሳቸው ታማኝ ለሆነ ወታደሮች መመሪያ ሰጥተዋል። የዩናይትድ ስቴትስ እውቅና ያላቸውና የቬኔዙዌላ ህጋዊ ሽግግር ፕሬዚዳንት ናቸው የተባሉት ሁዋን ሁይዶ እርዳታዎቹን ወደ አገሪቱ ለማስገባት እቅድ እያወጡ መሆናቸውንና ይህንንም በሳምንት ጊዜ ውስጥ ይፋ እንደሚያደርጉ ተናግረዋል። በተባበሩት መንግስታት ለዩናይትድ ስቴትስ አምባሳደርነት የታጩት ሂተር ኑረት ሹመቱን እንዳልተቀበሉ ተናገሩ። የዩናይትድ ስቴትስ ውጭ ጉዳይ ሚኒስቴር ቃል አቀባይ ሂተር ኑረት ባለፈው ታኅሣሥ ወር ነው። የቀድሞዋ አምባሳደር ኒኪ ሄሊ በፈቃዳቸው ስፍራውን ሲለቁ በፕሬዚዳንት ዶናልድ ትራምፕ ለቦታው የታጩት ሂተር በመንግስታቱ ድርጅት የዩናይትድ ስቴትስ አምባሳደር ለመሆን ፈቃደኛ ያልሆኑት ቤተሰብ ውስጥ ባለባቸው ችግር መሆኑ ተገልጧል። የሳዑዲ አረቢያው አልጋ ወራሽ ልዑል መሐመድ ቢን ሳልማን ከፍተኛ መዋለ ንዋይ ያፈሳሉ ተብሎ በሚጠበቅበት ፓኪስታን የሁለት ቀን ኦፊሳላዊ ጉብኝት ሊጀምሩ ነው። ይህ በከፍተኛ ባለሥልጣን አልፎ አልፎ የሚደረግ ጉብኝት ግን ፓኪስታን ከባላንጣዋ ህንድ ጋር አይንና ናጫ በሆነችበትና ውጥረቱም በጦዘበት ወቅት የሚካሄድ መሆኑ ታውቋል። ውጥረቱ ይበልጥ የተባባሰው ደግሞ ባለፈው ሳምንት በአወዛጋቢው ካሽሚር ግዛት የአጥፍቶ ጠፊ የቦምብ ጥቃት ከተካሄደ በኋላ ነው። በዚህ አርባ የህንድ ደህንነት አባላት በሞቱበት የአጥፍቶ ጠፊ ጥቃት የኢስላማባድ እጅ አለበት ስትል ኒውዴልሂ ትከሳለች። መሰረተ ቢስ ውንጀላ በማለት የፓኪስታን ባለሥልጣናት ያስተባብላሉ። በባንግላዴሽ የወደብ ከተማ ቺታጎን ዛሬ ጠዋት የተነሳ የእሳት ቃጠሎ ወደ 200 የመኖሪያ ቤቶችን ማቃጠሉ ተገለጠ። አንድ የእሳት አደጋ ባለሥልጣን ዴይሊ ስታር ለሚባል ጋዜጣ እንደገለጡት እሳቱ መኖሪያ ቤቶቹን ሲያዳርስ ሁሉም ነዋሪዎች ተኝተው ነበር። ሌላ የእሳት አደጋ ባለሥልጣን ለሮይተርስ ዜና አውታር በሰጡት ቃል ደግሞ ቃጠለው የተነሳው በኮረንቲ ወይንም የኤሌክትሪክ ገመዶች በመጠላለፍ ምክንያት መሆኑ ተናግረዋል። ባንግላዴሽ ምንም እንኳ በዓለም ትልቋ የአልባሳት አምራች አገር ብትሆንም ድሃ መሆኗ ግን ይታወቃል። አድማጮች ለሰዓቱ ያለን ዜና በዚሁ አበቃ። አዲሱ አበበ ነኝ። ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ22 ሜትር ባንድ በ13765 ኪሎ ኸርዝ፣ በ25 ሜትር ባንድ በ1240 ኪሎ ኸርዝ፣ በ31 ሜትር ባንድ በ9485 ኪሎ ኸርዝ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የእሁድ የካቲት 10 2011 ዓ ም ምሽት ፕሮግራም ነው። ያሳለፍነው ሳምንት የዓለም የራዲዮ ቀን የተከበረበት ነበር። በነገር ላይ ሬዲዮ በጥሩ እጅ ከሆነ ዴሞክራቲክ እጅ ከሆነ በተማሩ ስኪል ባላቸው እውቀቱ ባላቸው እጅ ከሆነ ይጠቅማል። ጌታሁን ታምራት ወይም ንጉሴ መንገሻ ከ40 ዓመት በላይ በራዲዮ ጋዜጠኛነትና ኃላፊነት እየሠራ ይገኛል። ስለ ፍቅርም ትንሽ እንነጋገራለን። ቫለንታይንስ ዴይ፣ የፍቅር ቀን እንበለው የዋለው በዚሁ ሳምንት አልነበር? በመስጠት አምናለሁኝ። ካልሰጠን እነዚህም ሰዎች የምንፈልገው ደረጃ ጋር ልናያቸው አንችልም። ካልሰጠን ደግሞ በምድሩም በሰማዩ መቀበል የለም። መጀመሪያ መስጠት ነው የሚቀድመው ብዬ ስለማመን ብዙ ነገሮችን በመስጠት ላይ ነኝ ያለሁት፣ ኔሽን ዋይድ እና እንዲሁም እዚህ በምኖርበት አካባቢ። የትእሳቱ የፍቅር ቲፎዞ ናቸው። ለአመታት አብረው የኖሩ በወጣት ዕድሜያቸውን በመተሳሰብ ያሉና ልጆችን ያፈሩት አምራዎችን በግላቸው ባሰናዱት ዝግጅት የዛሬ ሳምንት ጋብዘው አክብረዋል። ቨርጂኒያ ነው የሚኖሩት ይዘናቸዋል። ሙዚቃን ጋብዛችሁ ስፈልግሽ እኖራለሁ Belanghung. Ooh, hahahaha! be ቱ በባዶ እግሯ ልትሮጥ ነው። ሰላም የሰፈነባት በዓለም መድረክ የምትታይ ኢትዮጵያን ማየት ምኞቴ ነው። ኮሎኔል ደራርቱ ቱሉ የኢትዮጵያ አትሌቲክስ ፌዴሬሽን ፕሬዚደንት ደራርቱ ቱሉ ለአድዋ ድል መታሰቢያ በዓል ለተዘጋጀ የአስር ሺህ ሜትር ሩጫ አምስት መቶ ሜትሩን በባዶ እግሯ ለመሮጥ ልምምድ ጀምራለች። ኮሎኔል ደራርቱ በቅርቡ በተቋቋመው የእርቀ ሰላም ኮሚሽን ውስጥ ስላላት ሚናም ነግራናለች። ከጽዮን ግርማ ጋር ተጨዋውተዋል። በጣም አመሰግናለሁ ደራርቱ ቱሉ ለቃለ ምልልስ ፈቃደኛ ስለሆንሽ። በሁለት ጉዳዮች ላይ ነው ላነጋግርሽ የደወልኩት፣ አንደኛው የእርቀ ሰላም ኮሚሽን አባላት ውስጥ በመካተትሽና ሁለተኛው ደግሞ ሰሞኑን ሩጫ ለማድረግ በባዶ እግርሽ ልምምድ እያደረግሽ መሆኑ እየተነገረ ነው እና ለምንድን ነው በባዶ እግርሽ ለመሮጥ የወሰንሽው? አመሰግናለሁ የአድዋ መታሰቢያ ሩጫ አስር ኪሎ ሜትር ወስዳል ከአስር ኪሎ ዘጠኝ ነጥብ አምስት በጫማ አምስት መቶ ባደግር ሚደ ይሄ እንግዲህ አዘጋጆቹ ያዘጋጁት ቤተቤቹ በወንሰኖች መሰረት አድዋ ጀግኖች እና ሀገራችንን በገኝነት ያስከበር ነው። እነሱን ለማከል ወይ ለመዘከር በማድወ ግሬ ለመወጥ መሰብ ኩባለ የመጨረሻውን አምስት መቶ ምትር ከየት ተነስቶ የት ነው ሩጫው የሚካሄደው? ሩጫው እዚህ አዲስ አበባ ነው የሚዘጋጀ ግን ደግሞ አዘጋጆቹም እንደዚሁ የአዲስ አበባ ሌላ ልጆች ናቸው። ኛ ይህንን የአያር ያሉን በበራበን ሰ እሱን ለመዘከር ያዘጋጁት ሩጫ ነው። እንግዲህ በባዶ እግር ለመሮጫ ተብሎ የተዘጋጀ ቦታ ባለመሆኑ በባዶ እግር ለመሮጥ መወሰን ትልቅ ውሳኔ ነው እና የእውነት እንደዚህ አይነት ውሳኔ ላይ ለመድረስ ያስከደደሽ የውስጥሽ ስሜት አለ? የተለየ ምክንያት አለሽ?

አሁንም ድሮ ልምምድ የሚጠራበት ቦታዎች ስላሉ እዛው እዛ ልምምድ የማደርገውና ውጫው የሚጠል ከተባለ በኋላ ልምምድ የምትመኩት ማለት አሁን ባሰፈርሽው ሀሳብ ላይ አሁን ጀግና የለም የሚል ነገር ጠቆም አድርገሻልና ምን ማለት ነው እንግዲህ እንደምታወቀው እነዛ አባቶች በዚያን ጊዜ ያለምንም ቅድመ ሁኔታ ምንም ነገር ሳይመቻቸው ሲ ሀገር በክብሯ ለማቆየት ያንን ህይወት መስዋዕትነት ስጥ ድረስ ንትን ያሉት እና ያ ትውልድ እንግዲህ ዛሬ ያለ ብዬ አልገምትም። እና ምናልባትም ትውልድ ያለነ ራሳችን ነው የምናስቀደመው እነሱ ግን ሀገር ማስቀደመው ነው እች ሀገር ያስከበሩትና አፍሪካ የሚያከብረን የሚታቅ እንግዲህ ባለም ላይ ብዙ ጥሩ ጉዳቶች አሉ። በአፍሪካችን ብንወርድና ስለሆነም ያን ሳድ ነው ነው ለዚ ያበቁትና ስለሆነም ምንለፈልጌ ነው አሁን ያለነ ትውልድ ራሳችን ምንወደውና ሌላ ሀገር እንደነሱ ከጉዳት ይቅርና ከህይወት ድረስ የሚ ስና ለማለት ፈልጌ ነው። ወደ እርቀ ሰላም ጉዳዩ ስናልፍ፣ አንቺ አለሽበት ምንድን ነው ይሄ እርቀ ሰላም ኮሚሽን የሚሰራው ነገር? ምን እናከናውናለን? ምን የተሳካ ስራ እንፈጽማለን ብለሽ ታስቢያለሽ? በግል ስለዚህ ላይ የእርቀ ሰላም ኮሚሽን ስሙ በመጠኑም ቢሆን የሚገልጽ ይመስለኛል። ምናልባትም በውስጡ የሚሰራቸው ነገሮችን ካልሆነ እንጂ ያ ዘሮ ዘሮ እርቅ ሰላም ማለት ተላልም ለማምጣት የሚሰራ ኮሚሽን አዋጅ ተቋቋመ ነው። የሀገራችን ተጨባጭ ሁኔታ ብና የሀገራችን እንግዲህ በሃይማኖት በብሄር በድንበር በፖለቲካ በተለያዩ ነገሮች እንግዲህ የህዝባችን ተቃርኖ ነና በየቦታው መላ ኢትዮጵያ ብሎን ያንን እንግዲህ እንደ ዶሮችን አንድነታችን ለመመለስ ያን ሁሉ ም ýa-da ýa-da

በምን መልኩ ነው እርቀ ሰላሙ የሚፈጸመው? ማን ከማን ጋር ነው የሚታረቀው? እንዴት አይነትስ ሂደት ነው ለመሄድ ያሰባችሁት?

የተወቃቀ የርስብ አባላት ተመሳሳው አንድ ነገር ላይ ደርሳል የምትለው ሁለተኛም ደግሞ የመንግስት አጨቃጫጭም ሊኖር ይችላል ብዬ ገምታለሁ። ስለዚህ ይህም ነገር እንዴት አድርገን እንሰራ ስብስት ፕሮጃውን ያወጣል ብዬ ገምታለሁ። ና በዚ አንጻር ብንወስደው ደራርቱ፣ ደጋግመሽ ስለ ኢትዮጵያ ጉዳይ ከሩጫውም ጀምሮ አሁንም ስለ ኢትዮጵያ አንድነት ችግሮቹ መፈታት አለባቸው የሚለውን አቋም እያንጸባረቅሽ እንዳለሽ እንረዳለው። ና ኢትዮጵያን እንዴት ነው የምታያት? ስለ ኢትዮጵያ ያለሽ አመለካከት ምን አይነት ነው? ምንድን ነው እንዴት ነው የምታስቢያት? እንግዲህ በኢትዮጵያ ብናያ በኢትዮጵያ ማስሩ እንደ አንድ ዜጋ ለሀገር ለሀገር የሰላምን፣ ፍቅርን፣ እድትን ከሌለ ዓለም ጋር እኩል ሆና የምትታይበትን አዲሷ ኢትዮጵያ ኢትዮጵያችን ትልቅ ድሮም ትልቅ ነች። አሁንም ደግሞ ትልቅ ሆና ለሚዜዎቻችን ተስፋ ለወደፊት ኢትዮጵያ የምትታወቀው እስካሁንም በችግር ነው በጦርነት ነው በረሀብ ነው

ገላ ደግሞ ለሚዜዎቻችን ለሚቀጥለው ትውልድ ደግሞ ሰላም ሆኑት ኢትዮጵያን ፍቅር ሞላበን ኢትዮጵያን እንደ ትርክ ነገር ቀርቶ ኢትዮጵያ ስደቱ ቀርቶ ማንም ሰው ዳቦውን ገልቶ የሚያድርባትን ኢትዮጵያ እና በቃ ነባራ ኢትዮጵያ de did

ኮሎኔል ደራርቱንና ባልደረባዬንም ጽዮንን አመሰግናለሁ። እንግዲህ ደራርቱ ባለችው መሠረት ዋሽንግተን እንደገባች ከስቱዲዮአችን ከስቱዲዮዋችን ይዘናት እንመለሳለን። አሁን ወደ ተከታዩ ቅንብር እንለፍ። የውክልና አሰጣጥ አገልግሎት ለውጥ በኢትዮጵያ ኤምባሲ ቪዲቸር ከሚባል የግል ኩባንያ ጋር ተባብሮ እየሰራ ያለው በዩናይትድ ስቴትስ የኢትዮጵያ ኤምባሲ አዲስና ፈጣን የውክልና አሰጣጥ አገልግሎት ካለፈው ሳምንት አንስቶ ስራ ላይ አውሏል። ይህ በኢንተርኔት ላይ የተመሰረተ የውክልና አሰጣጥ ቀድሞ ከአንድ ወር በላይ ይፈጅ የነበረውን አገልግሎት ወደ ሁለት ቀናት ያወረደና ክፍያውንም ዝቅ ያደረገ የወካይና ተወካይን በአካል መገኘትና መገናኘት የማይጠይቅ መሆኑን የቴክኖሎጂው ፈጣሪ አቶ ኬብሮን ደጀኔ ለአሜሪካ ድምፅ ገልጸዋል። አነጋግሬያቸዋለሁ። የዛሬ ሁለት አመት በፊት ካሊፎርኒያ ሲሊኮን ቫሌ ነበር የምኖረውና ውክልና መስጠት ፈልጌ ከጓደኛ ጋር ስራ ለመጀመር ኢትዮጵያ ውጣ ውረዱ በጣም ከባድ ነበረ። የት እንደምጀምር አላወቅኩም ነበር። ማን ነው የሚረዳኝ? ኖተሪ የት ነው የማደርገው? ስቴት ዲፓርትመንት። ስለዚህ ፕሮሰሱ በጣም ሄክቲክ ነበር። አስራ ሶስት አስራ ሁለት ስተፕ ነበር እና በዛ ሰአት ሲሊኮን ቫሌ አንድ ካምፓኒ ነበር ቪዲቸር የሚባል ሪሞት አውተንቲኬሽን የሚባለ ማለት ከሩቀት ከሩቅ ሰው ማረጋገጥ የምንሰራው ስራ ነበርና ለምን አልቀይረውም ብዬ በዛ ተነሳ። የሶስት ወር ስራ መስሎን ሁለት አመት ፈጨ። እንግዲህ ቪዲቸሪ ይሰራ የነበረው ከውክልና ጋር የተያያዘ ነገር ነበር ማለት ነው። ኮር ቴክኖሎጂ ቪዲቸር ኢንቴንትና ማንነትን ማረጋገጥ ከሩቅ በቪዲዮ ቪዲቸር ማለት ቪዲዮ ሲግኔቸር ነው የቪዲዮ ፊርማ ማለት ነው። አዲስ ኮንሰፕት ነው። ከዛም አልፎ ደግሞ አይዲ ቫሊዴሽን እንሰራለን። መታወቂያን ማረጋገጥ ህጋዊነቱን ማለት ነው። አዎ መታወቂያ ህጋዊነቱን። ከዛ ደግሞ የመታወቂያውን ፎቶ ወስደን ከቪዲዮ ፎቶ ጋር እያመሳሰልን ይሄ ሰውዬ እኔ ነኝ ያለውን ነገር እሱን እናረጋግጣለን። ቤዚክሊ የድሮ ኖቶሪ የሚባለው ሰርቪስ በአስራ ዘጠኝ ስልሳዎቹ ዲዛይንድ የሆነ ሰርቪስ ስለሆነ መቀየር ስላለበት በሱ ዙሪያ ያለ ስራ ነው የምንሰራው። ኖታሪ ማለት ሰነድ ማረጋገጫ ማለት ነው። አዎ ከሩቆ ነው ሰነድ የሚያረጋግጥለት ሶስተኛ ፓርቲ ማለት ነው። እና ምን ሆነ? ከዛ በኋላ ያ አስራ ሶስት ደረጃ ማለፍ ነበረበት ያሉኝ። ውክልና የራስዎ ማለት ነው። ምን ያህል ጊዜ ፈጀ እሱ የውክልና ሂደት እውነት ለመናገር ኢትዮጵያ በባር ይቀላል ተብሎ አልሄድኩበትም ሁሉ ስለዚህ የገባኝ ነገር ስንት ሰው ነው እንደኔ ፕሮሰሱን ራሱ መሀል ላይ የሚያቋረጠው የማይጀምርም አለ እኮ አንዳንዱ እኮ በዚህ የማይጀምርም አለ በፍራቻ የተነሳ ስለዚህ ሁሌ ስናየ ከኢትዮጵያ ጋር የተገናኘ ከአንድ ውክልና በኋላ የሆነ ቢዝነስ ትራንዛክሽን ሀብን የሚያደርገው የሆነ ቢዝነስ ይከናወናል ወይ ቤት ሽጥልኝ ነው ቤት ግዛልኝ ነው ወይ ካምፓኒ የሚከፈትልኝ ነው። አንድ የቢዝነስ አክሽን ሰው እንዲያደርግለት ነው ውክልና የሚሰጠው። ስለዚህ የንግድ የንብረት እንደዚህ የመሳሰሉ የንግድ የንብረት ቤት አከራይልኝ። ፐርሰናልም ደግሞ አሉ፣ ይሄ የግል ጉዳዮች የጡረታ አለ፣ ሰርተፊኬት አውጣልኝ አለ፣ የጋብቻ አለ። ስለዚህ ሁሉም የሆነ የንግድ ነገር የሚያስጀምሩ ነገሮች ናቸው። ስለዚህ ሁለት የገባኝ ነገር፣ አንደኛው ኮኔክሽን ኢትዮጵያ ዲያስፖራ ያላት አንደኛው ኮኔክሽን ያላት ከኢትዮጵያ ኤርላይንስ ጋር ነው አገራችን ሀገራችን ወስዶ እዛ ሰርተን እንመጣለን። ሁለተኛው ትልቁ ግን በውክልና ነው ኢትዮጵያ ስራችን የሚካሄድ ወይ በአካል መሄድ ወይ ሰው መወከል። ሰው መወከል እና ያ ሰው መወከል ድልድዩ ተሰብሮ ነበር እና አሁን ያንን ድልድይ እንዴት ነው የምንጠግነው ሲባል ከአስራ ሶስት ስቴፕ ወደ አራት ስቴፕ አወረድን ነው ማለት። ስልኩ ላይ ሰው ዳውንሎድ አድርጎ አፕሊኬሽን ማንነቱን ያስገባል። ማንነቱን ያስገባል ለማን እንደሚሰጥ ለማን እንደሚወክል ያስገባል። እዛው ገልጹ ላይ ምርጫዎች አሉ፣ ካቴጎሪዎች አሁን ለምሳሌ የግል ጉዳይ ውስጥ ከሆነ የግል ጉዳይ ውስጥ ሰብ ካቴጎሪዎች ውስጥ ገብተን ብዙ የሚመረጡ ነገሮች አሉ፣ ዝርዝሮች ማለት ነው። እነሱን ሰለክት ያረግ እነሱን እየመረጥን ሙሉ ውክልናውን እዛው ገልጹ ላይ ይሰራለናል። አንዳንድ ደግሞ የስልጣኖች ሙሉ ኤክስትራ ዲቴል የምንላቸው የሚያስፈልጋቸው አሉ ማለት ባንክ ስንሰጥ የሚሸጥ ቤት፣ የሚሸጥ መኪና ስንሰጥ ምን አይነት መኪና ነው ብሎ ይጠይቃል። ምን አይነት ባንክ ነው? የትኛው ቅርንጫፍ ነው? ባንክ አካውንቱ ነንበር ስንት ነው? እንደሱ አይነት ጥያቄ እንጠይቅና እናደርጋለን። ከዛ በኋላ ውክልናውን ወዲያው ይሰራልናል። በቪዲዮ ራሳችንን እንቀርጻለን። በቪዲዮ ስንቀርጽ ማለት ማንበብ ያለብን አረፍተ ነገር አለች። ከላይ አረፍተ ነገሯ ቤዚክሊ የምትለው እኔ ኬብሮን ደጀኔ በዚህ ሰነድ ስር ተስማምቼ ለአቶ ከሌ ውክልና ይንሰጥቻለሁ የሚል ነው። ያ እንግዲህ ማመልከቻ አቅራቢው ነው ራሱን ስልኩ ላይ የሚቀርጸው በቪዲዮ ማለት ነው። አመልካቹ ነው ራሱን የሚቀርጸው። ቤቱ ቁጭ ብሎ ሁሉን ነገር ይጨርሳል ማለት ነው። ከዛ በኋላ እንቺን ቪዲዮ ከቀረጸ በኋላ ከተጠቀማት በኋላ አይዲዎቹን አፕሎድ ያደርጋል። ማለት መታወቂያዎቹን ማለት ነው። መታወቂያዎቹን ወይ ፓስፖርት፣ ወይ መንጃ ፈቃድ፣ ወይ ግሪን ካርድ፣ ወይ ደግሞ የወታደር አይዲ ካላቸውም እዚህ እንደነሱ አይነት ምርጫዎች ስላሉ ሁለት መታወቂያዎች ሲስተም ውስጥ ያስገባል። ፎቶግራፍ አንስቶ ማለት ነው። በዛው በካሜራው ማለት ነው። በዛው በስልካቸው ካሜራ ፎቶግራፍ አንስቶ ያስገባል። እሱም ሲያስገባ የኛ ሶፍትዌር ልክ ይሁን ከሴኪሪቲ ክራይቴሪያዎቹ ማለት የ- የመታወቂያውን ደህንነት ያረጋግጣል ማለት ነው። ከዛ በኋላ እሱ ከጫኑት በኋላ ቀጥታ ወደ ክፍያ ይወስዳቸዋል። ኢትዮጵያዊ ከሆኑ መቶ ስልሳ ስምንት ብር ይከፍላሉ። ኢትዮጵያዊ ስልሳ ስምንት ዶላር የኢትዮጵያዊ ከሆኑ መቶ ስልሳ ስምንት ዶላር ያንን ለማረጋገጥ የኢትዮጵያ ፓስፖርት ወይም ይሄ ኦሪጅን ካርድ ቢጫ ካርድ የሚሉትን ያስፈልጋል፣ ያንን ዋጋ እንዲያገኙ። ኢትዮጵያዊ ካልሆኑ ደግሞ ሁለት መቶ ሰባት ብር ይሆናል። የአሜሪካ ፓስፖርታቸውን መንጃ ፈቃዳቸውን አፕሎድ ማድረግ ይችላሉ። ይሄ ዋጋ አሁን መቶ ስልሳ ስምንቱ የኤምባሲንም ዋጋ ጠቅልሎ የውጭ ጉዳይ ዶላሩ ከዚህ አገር እንዲገባ ድሮ የኢትዮጵያ ዘመዳቸው ተወካያቸው ነበር የሚከፍለው። አሁን የውጭ ጉዳይንም ዋጋ ጠቅልሎ ከዛ ደግሞ የሰርቪሱንም ፊ ጠቅልሎ ነው መቶ ስልሳ ስምንት ብር ድሮ ቺ ሰላሳ አርባ ቀን ፈሽታ ወደ ሶስት መቶ አራት መቶ ብር ያስወጣ ነበረ ሆን አቨሬጅ። ስለዚህ ከዛ ወደዚህ ወርዷል ማለት ነው። ከሶስት መቶ እና አራት መቶ ዶላር ወደ መቶ ስድሳ ስምንት ዶላር ለኢትዮጵያውያን፣ ኢትዮጵያውያን ላልሆኑ ደግሞ ወደ ሁለት መቶ ሰባት ብር ወረደ ማለት ነው። አዎ። እና ደግሞ ክፍያውም የሚፈጸመው በወካዩ ነው የሚሆነው። ወካዩ በክሬዲት ካርዳቸው እዚህ ሀገር ተቀምጠው በክሬዲት ካርዳቸው ይከፍላሉ። ግልጽ ለማድረግ ነው። በዛው ይጨርሳሉ ማለት ነው። ኮንፍርሜሽን ማረጋገጫ ቁጥር ይደርሳቸዋል። ያ ቁጥር ሲደርሳ ው ኤምባሲው ደረሰው ማለት ነው። ኤምባሲው ሲደርሰው የሰራ ነው ስራ ሰው ማመልከቻውን ብቻ አይደለም የመንግስት ኋላ ያለውን ራሱ ይሄ በወረቀት የሚሰራውን ስራ ዲጂታላይዝ ቢዝነስ ፕሮሰሲንግ የሚባለው ማለት ነው። እንዴት አድርገን የመንግስትን ስራ እናቀላለን? ፕሮሰሱንስ እንደት እንዴት ሲምፕሊፋይ እናደርጋለን የእነሱን ፕሮሰስ። ስለዚህ ያንንም ስራ ስለሰራን አሁንም መንግስት ሲደርሰው ኮምፒውተራቸው ላይ ነው የሚደርሳቸው። አንድ በመጀመሪያ የሚያይ ሰው አለ ሙሉ መሟላቱን ሙሉ መሟላቱን ካረጋገጠ በኋላ ወደ ፈርስት ካውንስለር ይሄዳል። ካውንስለሩ መሟላቱን ላረጋገጠለት ሰውዬ ፊርማውን ያስቀምጣል። ልክ ፊርማውን ሲያስቀምጥ ቀጥታ ውክልና ወደ ኢትዮጵያ ውጭ ጉዳይ ሚኒስቴር ውስጥ ከሂልተን በታች በሚገኘው ውጭ ጉዳይ ሚኒስቴር ሰነድ ማረጋገጫ ቢሮዋቸው እዛ ውስጥ ይደርሳል። እዛ ፕሪንት ተደርጎ ውጭ ጉዳይ ማህተም ያደርግበታል። ማህተም ካረገበት በኋላ ወደ ዳራ ይሄዳል። ዳራ ማለት ውጭና ማስረጃ ማህተም ካረገበት በኋላ ውክልናው አገር ውስጥ በህጋዊ ስራውን መቀጠል ይችላል። ስለዚህ ሰላሳ አርባ ቀን የሚፈጀውን ስራ በሀያ አራት እስከ አርባ ስምንት ሰዓት ውስጥ ሰው እየተጨረሰለት ነው። አሁን አሁን ራሱ ደስ ያለን ሰው እየተጠቀመው ነው። ከዛም አልፎ ደግሞ የሚጠቀመው ሰው ገጠር ውስጥ ያለ አሜሪካ ውስጥ ላይ ኬንታኪ፣ ናሽቪል ሲያትል ይሄ ስፖርት ሴንተር የሌለበት ቦታ ራቅ ያሉ ሰዎች እነሱ በጣም እየተጠቀሙ ነው። ቴክሳስ ውስጥ ያሉ ሰዎች፣ ካሊፎርኒያ ውስጥ ያሉ እና ይሄ ርቀቱን ቤዚክሊ ሰውን እዚህ በአስር ሀያ ደቂቃ ውስጥ ኤምባሲ ፊት ለፊት አመጣ ነው ማለት ነው። መቼ ነው በይፋ የተጀመረው ይሄ አገልግሎት? በይፋ የተጀመረው ባለፈው ሐሙስ ማታ ተመረቀና አርብ ጠዋት ስራ ጀምሯል። ይሄንን ስራ ስትሰሩ አቶ ኬብሮን የጠቀሱልኝ ተቋማት አሉ። የመንግስት ተቋማት ኤምባሲ፣ የውጭ ጉዳይ፣ ውልና ማስረጃ እንዲህ እንዲህ አይነት መስሪያ ቤቶችን ጠቅሰዋልና ከእነዚህ መስሪያ ቤቶች ጋር ምን ግንኙነት ፈጠራችሁ? ምንድን ነው ያላችሁ እውቅና? በኢትዮጵያ መንግስት ደረጃ እውቅና ስራውን ስንጀምር ከኤምባሲ ጋር ነበር። አምባሳደር ግርማ ጋር ነው ይህን ስራ የጀመርኩት ሁለት አመት በፊት። አምባሳደር ግርማ የህግ ባለሙያም ስለምነበሩ እሳቸው አዩትና፣ ኦኬ ተስማምቻለሁ፣ ይሄን ነገር በደንብ ይጠናሉ። ከዛ ለስድስት ወር አጠናን። ከዛ አምባሳደር ካሳ ጋር ስራውን ቀጠልን። አምባሳደር ካሳ ጋር ኤምኦዩ ተፈራረምንና የመግባቢያ ሰነድ ማለት ነው የመግባቢያ ሰነድ ተፈራረምንና ከዛ አምባሳደር ካሳ ወደ ውጭ ጉዳይ ላኩን። ውጭ ጉዳይ ከሚኒስትሩ አምባሳደር ብርቱካን ጋር ሚኒስትር ዴታ ማለት ነው፣ የስቴት ሚኒስትር እሳቸው ጋር ብዙ አወራንና ወደ ስድስት ሰባት ክፍል ክፍሎች፣ ኢንተርናሽናል ነው የሚሉት የፋይናንስ፣ የካውንስለር ሰርቪስ በየቦታው መሩን እና ከእነሱ ሁሉ ሪፖርት እንዲገባ አረጉ አምባሳደር። እነሱ ሁሉ ሪፖርት ሲገባላቸው ብዙዎቹ ተቀባይነቱ ጠንከር ፍርድ ያለ ነበር ከሁሉም ዲቪዥኖች እነሱን ተቀበሉ እና ከስቴት ሚኒስትሯ ይሄ ፕሮግራም በዋሽንግተን ዲሲ እንዲጀመር፣ ዋሽንግተን ዲሲ ሰክሰስፉል ከሆነ ወደ ስልሳው ኤምባሲ እንዲተላለፍ ስለዚህ አሁን በሁሉም ሀገሮች ውስጥ ባሉ ማለት ነው በሁሉም ሀገሮች በአውሮፓ ላሉትም በአፍሪካ ላሉትም ጎልፍ ካንትሪዎችም እነሱ ጋርም እንዲደርስ ስለዚህ ጅማሬ ነው ይሄ እና አሁን እኔ የማስተላልፈው ሜሴጅ ይሄ ትልቅ ቼንጅ ነው ማለት ከሰላሳ አርባ ቀን ወደ ሁለት ቀን ሀያ ደቂቃ የሚፈጅ ስራ ሁለት ቀን ኢትዮጵያ እስከሚደርስ። ስንትን ነው አሁን እየሰራን እያለ ነው። ዘጠና በመቶ ትክክል እየሰራ ነው። ግን አዲስ ቴክኖሎጂ ኢኖቬሽን ስለሆነ አንዳንድ ነገሮች እየጨመርን እያሻሻልን የምንሄድበት ሰዓት ነው። አንድ አሁን ኤግዛምፕል የምነግራችሁ ነገር አንድ ስል- ሴትዮ ደውሉልኝ፣ አስቸኳይ ስልጣን እፈልጋለሁ አለኝ። እሺ መስራት ይችላሉ፣ ግን የፈለጉት ስልጣን እኛ ያላሰብነው ነው ስልጣን ነው፣ ሬሳ ማስተላለፍ፣ ለሬሳ ትራንስፖርት ለማድረግ ለእሱ አይነት ስልጣን አለ እና አሁን እሳቸው ያሉን ጊዜ አልነበረንም፣ ግን አሁን እሳቸው በሰጡን መሰረት ከጠበኮቻችን ጋር በመገናኘት እየጨመር ነው እየሄድን ፕሮዳክቱን እያሻሻል ነው እየሄድን ነው። ይሄንን ስራ ይሄ አስከሬን ተቀብሎ የማስተላለፉን ስራ እሳቸው እንደ ንግድ ነው ወይስ ደግሞ በግል መወከል ፈልገው በግል ነበር መስጠት የፈለጉት እና አንዳንድ ውክልና ከሁሉ ሰው ጋር የግል ስልጣኖች ናቸው። ዘጠና ዘጠና አምስት በመቶ ልናሟላ እንችላለን። ግን አንዳንዱ ሰው ትንሽ ስፔሲፊክ የሆነች ነገር መሸጥ ይፈልጋል ወይም ለስ- ለምሳሌ አርት ልትሆን ትችላለች። ለእሷ አርት ብለን ስፔሲፊክ ዘጠና አምስት በመቶ ከቨር የሚያደርገውን ስራ ነው የምንሰራው እንጂ ስፔሲፊክ ለዛች አርት ብለን ያስገባናት ነገር የለም። ስለዚህ እሷን ግን ለሁሉ ሰው እንዲስማማው ይሄ አፕሊኬሽን እየሰራን እያሻሻልን እየጨማመርንበት እየሄድን ያለን ስራ ነው ለማለት ያለው። እስካሁን ድረስ አልሰራችሁትም እንጂ ጥያቄው በተነሳ ጊዜ ትጨምራላችሁ። እነዛ ጥያቄዎች ጥያቄው በተነሳ ጊዜ እየጨመርን እያሻሻል ነው። በሶስት ወር ውስጥ እነዚህን ሁሉ ነገር ሪቫይዝ እያደረግን ሁሉን ነገር አካሎ በስድስት ወር ውስጥ የዛሬ ስድስት ወር የተሟላ ሰው የተሟላ እያደረግን ነው እየሄድን ነው ያለ ነው እንግዲህ። አንድ ሳምንት ሆነው እስካሁን ድረስ ስራ ላይ ከዋለ የሚመጡ አዳዲስ ወይም ያልተካተቱ ጉዳዮች ሳይሆኑ፣ ካካተታችሁት ውስጥ ችግር ተብሎ ያጋጠማችሁ ነገር አለ ወይም ስራችሁን ሊያስተጓጉል የቻለ ነገር አለ ያጋጠማችሁ? እንደ አጋጣሚ የሆነው ይሄ በሶፍትዌር ዓለም አይታይም። አፕሊኬሽኑ በደንብ እየሰራ ነው ያለው። ግን እንደዛም ሆኖ አንዳንድ አመልካች በደንብ ያልሞላ አለ። አሁን ለምሳሌ እኛ ቪዲዮዋን በደንብ ያችን አርፍተ ነገር ካላሉ አናሳልፍላቸውም። አንዳንዱ ሰው ፊታቸውን ብቻ ስለቀረጹ የሚያልፍ ይመስላችኋል። ፊታቸውን፣ ድምጻቸውን እና በዛች ሰነድ መስማማታቸውን። ስለዚህ ያንን ስላላረጉ ሪጀክት አድርገን ከእንደገና ያቺን በደንብ ቀርጻችሁ ላኩ ያልናቸው ሰዎች አሉ። ይሄ ተጠቃሚውን የማስተማርም ስራ አለብን እኛ። እንጂ በስርአት በመሳሪያ ደረጃ ወይም በሶፍትዌር ደረጃ ያጋጠማችሁ እክል የለም? ከእንደዚህ አይነት ውጭ ነው፣ ከዚህ አንድ አይነት ውጭ የለም። ትንሽ ከበድ ያለችን አንድ ስራ አለች። እሷም የኢትዮጵያ ኦሪጂንን ካርድ ማረጋገጥ ነው። እሱም የኢትዮጵያ ኦሪጂን ካርድ ማለት ከኢትዮጵያ መነሻ የነበረውን ሰነድ ማለት ነው፣ መታወቂያ ማለት ነው። እሺ እሷ እሷም ችግር ያለችብን ኢንተርናሽናል ስታንዳርድ ስላልሆነች ነው። የደህንነት መለያ ምልክቶች ወይም ደግሞ ማጣሪያ መንገዶች የላችሁም ማለት ነው። ለዛ ለእሷ አሁን በቃ ለእሷ ስፔሲፊክሊ ሆነን እየሰራን ነው። ለፓስፖርት ይሰራል፣ ለመንጃ ፈቃድ ይሰራል፣ ግሪን ካርድ ያልፋል ስቴት አይዲ ያልፋል። ብዙዎቹ ዘጠና አምስት በመቶ ያልፋል። ግን ያቺኛዋን እያስተካከልናት ነው። ቀን ለምሳሌ የቀበሌ መታወቂያ የመሳሰሉ ነገሮች ማለት ናቸው። አዎ የቀበሌ መታወቂያውን በእጅ የተጻፈ ነው እና በእጅ የተጻፈን እንግዲህ እንዴት ነው ዴታቤዙን ቬሪፋይ የምናደርገው? እሱ ትንሽ ከበድ ያለ ነገር ነው። አሁን ደስ የሚለው ኢትዮጵያም ወደ ዲጂታል አይደንቲቲ እየሄደች ነው። ስለዚህ ከአንድ ዓመት ሁለት ዓመት በኋላ እነዚህም አይዲዎች የዓለም ስታንዳርድ ውስጥ ይገባሉ። አሁን ግን ያለውን ሁኔታ ለማስተካከል ምን ያህል ጊዜ ይፈጅባቸዋል? አሁን በቃ አንድ ዘዴ አግኝተናል። ከአንድ ሶስት አራት ቀን በኋላ የየሎ ካርቷም ትስተካከላለች። አቶ ኬብሮን፣ እነዚህ ውክልናዎች ሲሰጡ ብዙ የኢትዮጵያ ህግጋት ይጠቀሳሉ። በተለይ ከፍትሐ ብሔርና ከመሳሰሉት ማለት ነው። ከንግድም ሊሆን ይችላል። በዛስ ደረጃ ያላችሁ እውቀት ወይም ደግሞ ባለሙያዎች ምን ያህል ብቃት አላችሁ ይህንን የማጣራት ከኢትዮጵያ የህግ ተቋማትስ ጋር ምን ግንኙነት አላችሁ? ይህን ስራ ስንሰራ ከዚህም ሀገር ህግ ባለሙያዎች ከኢትዮጵያም ህግ ባለሙያዎች ተሰብስበን ነው። እነዚህ ስልጣኖችም ፍትሐብሔር ህጉም ውክልናው ላይ ያረፈው ማለት አሁን እኛ ኢንሃውስ ራሱ ማለት እዚሁ ለእኛ ተቀጥሮ የሚሰሩ ጠበቆች አሉ፣ ለዚህ ስራ ብቻ። እሺ ኢት ከኢትዮጵያም የመጡ ከአሜሪካንም ሀገር የሆኑ ቪዲቸር የቀጠራቸው ናቸው ወይስ ኤምባሲው ቪዲቸር የቀጠራቸው ነው? ይሄንን ስራ ስንሰራ ወጪያችን ወደ ዋን ፖይንት ሚሊዮን ዶላር ደርሷል። ይሄንን ስራ ለማስፈጠን ስለዚህ በደንብ ፈንድ አድርገን እየሰራን ያለነው ስራ ነው። ወደፊትም ደግሞ ችግር ካጋጠመ በእነዚህ ጠበቃዎች፣ የእኛ ጠበቃዎች እነዚህን እያሻሻሉ ወይም ዲፌንድ እያደረጉት ማለት ይሄንን የተሰራውን ስራ እየቀጠልን ያለንበት ስራ ነው እንጂ በደንብ በጠበቃዎች የተሰራ ውክልኖች ናቸው። እነዚህ እነዚህ ማመልከቻዎች ብዙ ጊዜ ሲሞሉ ኢንተርኔት ላይ ወይም ኦንላይን ሲሞሉ ብዙ የግለሰብ መረጃዎችን ማካተት ያስፈልጋል። የልደት ቀን አለ፣ የተለያዩ ስሞች አሉ፣ ሶሻል ሴኪሪቲ ወይም የማህበራዊ ዋስትና ቁጥር አለ እና እንዲህ እንዲህ አይነት በጣም አሳሳቢ የሆኑ መረጃዎች የሚሰፍሩበት ነው በዚያ ላይ ሰነዶች ራሳቸው የምትጠይቋቸው መታወቂያ፣ ግሪን ካርድ፣ ፓስፖርት እንዲህ የመሳሰሉ ነገሮች ራሳቸው የግለሰብን ደህንነት የሚመለከቱ ናቸው። በዚህ በኩል አመልካቾች ደህንነታቸው የተጠበቀ መሆኑን እንዲያረጋግጡ የምትሰሩት ስራ አለ። እሱ በጣም ትልቅዬና ዋናው ኃላፊነታችን ነው። አቶ ኬብሮንን ለዛሬ አመሰግናለሁ። ቀሪው ውይይታችን ከሰሞኑ በሌላ ዝግጅት ይቀጥላል። እስከዚያው ወደ ኢትዮጵያ ኤምባሲ ዌብሳይት ብትገቡ ዝርዝር መረጃና አገልግሎቱንም ማግኘት ትችላላችሁ። አድራሻው www ኢትዮፕያን ኤምባሲ ዶት ኦአርጂ ነው። ኢትዮጵያን ኤምባሲ አንድ ቃል ነው። ከአሜሪካ ድምፅ ራዲዮ ጣቢያ የሚተላለፍላችሁን የእሁድ ምሽት ዝግጅት ነው እየተከታተላችሁ ያላችሁት። የተከበራችሁ አድማጮች ዝግጅቶቻችንን በዌብሳይታችን አምሐሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በፌስቡክ አት ቪኦኤ አምሐሪክ ማግኘት ይቻላል። በትዊተር ሃሽታግ ቪኦኤ አምሐሪክ ብላችሁ ተከተሉን፣ ተነጋገሩ። ለሞባይል ስልኮቻችሁ ታብሌቶችና መሰል መሣሪያዎቻችሁ የቪኦኤን አፕ በነጻጭናችሁ ዝግጅቶቻችንን በቀላሉ ማግኘት ትችላላችሁ። አየር ላይ በአጭር ሞገድ በ22፣ በ25 እና በ31 ሜትር ባንድ እንዲሁም በናይልሳት ቪኦኤ 24 ላይ ነው የምንገኘው። በሙዚቃ ወደ ተከታዩ ዝግጅት እናሸጋግራችሁ። እየቀሰቀሰኝ ፍቅር እየቀሰቀሰኝ तनी निकल ना ये कसा कसन की फितर ये कसा कसन की सिने कहता कभी आता ये कसा कसन की फितर የብዙነሽ በቀለ እየቀሰቀሰኝ ፍቅርህ ዘመን የማይሽረው የራዲዮ መገናኛ ብዙሃን ያሳለፍነው ሳምንት ካስተናገዳቸው ዕለታት የካቲት 6 ወይም ፌብርዋሪ 13 የዓለም ራዲዮ ቀን ሆኖ ውሏል። ዕለቱ ራዲዮ እንደ መገናኛ ብዙሃን ዘዴ ክብሩ ጎላ ብሎ እንዲታይ በተባበሩት መንግስታት የትምህርት የሳይንስና የባህል ድርጅት ዩኔስኮ የተደነገገ ቀን ነው ዕለቱ ታስቦ እንዲውል የተወሰነው ሐሳቡ በስፓኝ ንጉሠ ነገሥት መንግሥት ከቀረበ በኋላ ጥቅምት 24 2004 ዓ ም ወይም በአውሮፓ የዘመን አቆጣጠር ኖቬምበር 3 2011 ዓ ም ነው የዓለም ራዲዮ ቀን በመንግሥታቱ ድርጅት አባል ሀገሮች ውስጥ ሁሉ በክብር ይታሰባል። በዚህ ዝግጅት ላለፉት ከአርባ ዓመታት በላይ ሕይወቱን ከራዲዮ ጋር ያቆራኘ ባለሙያ ጋብዣለሁ። ጌታሁን ታምራት ዛሬ በአሜሪካ ድምፅ የአፍሪካ ዲቪዥን ዳይሬክተር ንጉሴ መንገሻ ነው እንግዳዬ። የአማርኛውን ስርጭት ከሚያካትተው የአፍሪካ ቀንድ አገልግሎት ጀማሪዎችም አንዱ ነው። ከራሱ ታሪክ ተነስቶ ወደ ራዲዮ ምንነትና ኃይል እንዘልቃለን። አመሰግናለሁ። በመጀመሪያ ይሄ ሬዲዮ ቀን በጣም ተገቢና ክብር ሊሰጣው የሚገባው ቀን ነው። ምክንያቱም ሬዲዮ ቀላል መሳሪያ አይደለም። እኔ ራሴ እንዳልከው ከአርባ አመት በላይ ነው በዚህ ሙያ ያሳለፍኩት ከዛ ለማብረህ እድሜ እንደርስበት ይችላለን። ይሄ የሁለት ትውልድ ዘመን ማለት ይቻላል ማለት ይቻላል። ና እንደውም አሁን አዲስ አበባ ሄጄ ወጣት ጋዜጠኞች ለዚህ መስሪያ ቤት የተመለመሉ ሳሰለጥን ነው አላንዳንዶቹ አያታቸው ነ እዛ ቁጭ ላይ የምታያቸው እና ግን በጣም ጥሩ ጊዜ አሳልፍ የመጣው ስለ ሬዲዮ ስለ ጋዜጠኝነት ማስተማር ትልቅ ጸጋ ነው፣ እና ደስ የሚያሰኝ ሙያ ነው። በዚህ አርባ ዓመት ውስጥ እኔ ምናልባት በህይወቴ አንድ ዓመት ያህል ሄጄ ወላይ አስተምር ያለሁ ቦዲቲ በሌላ ዘርፍ አስተማሪ ሆኜ አስተማሪ ሆኜ ነው ያስተማርኩት እንጂ ከዛ ወዲህ በሙሉ በሬዲዮ ነው ያሳለፍኩት። እና በቀደም አዛብሩ ኢንተርቪው አርጋ ነበር አንድ ሁለት ሰዓት የፈጀ ሸገር ሬዲዮ ላይ። እና ሸገር ራዲዮ በነገራችን ላይ የእኛም ተባባሪ ጣቢያም ነው ተባባሪ ጣቢያ ነው ደግሞ በእርግጠኛ ምነኝ የአማርኛ ፕሮግራም ለመውሰድ ዝግጁ እንደሚሆን ግን ይሄ ሬዲዮ እንዳልከኝ ራሴ ሬዲዮ ውስጥ ገባኔ ዝ ብዬ እሰት ብዬ ነው የገባሁት። ምንም ሀሳብም አልነበረኝም። ጋዜጠነት ሙያ ትምህርት አልተሰጠኝም። ጋዜጠኛ ሆናለሁ ብህይወቴ ማስብ ቢያላቅም ስራ ፍለጋ ገባሁ። ዩኒቨርሲቲ ከመግባት ፊት አንድ አመት ልሰራ ከአስተማርኩ በኋላ አዲስ አመት ልሰራ ፈለጉ። ተፈጠቁም ስራ ተወንጌል አንድ ሰላሳ አርባ ሰዎችም ነው ተፈጠን። ከዛ ውስጥ እኔና አንድ መኮን እንደምስ የሚባል ዩኒቨርስቲውስዩኒቨርሲቲ ውስጥ የህግ ተማሪ የነበረ ሶስተኛ ዓመት ህግ ተማሪ አልፋቸዋል ብለን ተቀጠል ነው ይመስለኛል። አንዱ ድምፄ ያንን ቦታ ያስገኘልኝ ይመስለኛል። ከሌላም ደግሞ አይ ቲንክ ሲዝነ ጽሁፍ ችሎታ ደህና ነበር ብዬ ገምታለሁ። በዛ ነው የገባሁት። ግን ስድስት ወር ካስተማሩም በኋላ ነው ዝም ብሎም ደግሞ አለቀቁሉ። ማይክራፎን መማር በጣም ኢምፖርታንት መሆኑ ካስተማሩም በኋላ ነው በሬዲዮ ላይ መውጣት የቻልነው እና እርግጥ አሁን ብጠይቀኝ ሰውን ተወልዶ ኑሮ ከሞተ በኋላ እንደገና መወደድ ቢኖር ሌላ ሙያ አልመርጥም። ጋዜጠኛ ነው የምሆነው። በጣም ግሩም የሆነ ስራ ነው። ሰለሞን፣ አንተ ራስህ ታውቃለህ፣ ብርሃን ራሷ ታውቃለች፣ አንዚህ በዚህ የምትስማማ ይመስለኛል። ብርሃን ማለት ፕሮዲሰራችን ነች በአሁኑ ሰዓት እና ከዚያን ጊዜ ጀምሮ ሌላ ስራ አላውቅም። ብስራተ ወንጌል ሰራው ለተወሰን ጊዜ ኢትዮጵያ ቴሌቪዥን ሰራው፣ ከዛ ወደ ጀርመን ሀገር ትምህርት ሄድኩ። ከትምህርቴ ጋር ተያይዘው ትምህርቴንም ከጨረስኩ በኋላ የገባሁት ዶቼ ቬለን የሰራሁት በአማርኛ በኃላፊነት ሰርቻለሁ። አሁን ደግሞ ከሰላሳ በላይ ዓመት እዚህ ነው ያለሁት የአማርኛው ፕሮግራም መስራችን አንዱ ነኝ እና አማርኛ ሲመሰረት በሺ ዘጠኝ መቶ ሰማንያ ሁለት ዓመት ምህረት ነው። ሰላሳ ሰባት ዓመት ሰላሳ ሰባት ዓመት ሆነ ማለት ነው። የዚህን መሳሪያ ታላቅነትና ግዙፍነት የሚያስረዳ ነው። ቦታ ካለ አንዱ የአማርኛ ፕሮግራም ስንጀምር ነው ስንጀምር ጨለማ ውስጥ ያን ጊዜ ዳር ሁሉን ነገር በር የሚቆጣጠረው ፖለቲካውን ቀበሌውን፣ ሚዲያውን፣ ሬዲዮውን የሰውን ህይወት የሚቆጣጠርበት ጊዜ ነበር ደርግ። ስለዚህ ሌላ አይነት ቅኝት የያዘ አስተሳሰብ ወይም ፖለቲካ አይዲዮሎጂ ሊቀርብ አይችልም። እነሱ ብቻ የሚፈልጉት ያው ማርክሲዝም ሌኒዝም ብለዋን ያን ብቻ ነበር የሚያደርጉት እና በደንብ ነበር የሚጠቀሙበት ደግሞ ለፕሮፓጋንዳ። ስለዚህ እዛ ወሰን ጥቀም መግባት ነው እና ስንጀምር በሰላሳ ደቂቃ ነው የጀመርነው። ስንጀምር አድማጭ ሚሊዮን አይኖር ይሄዳሉ እያል ነው ወቅቸ አንዳንድ ቦታ ዘመድ የደወልክ ብታቋጎተ አክስት እናት ቤት ባክሽ በአክሽ ሲኝ ስላለ እንጂ ሌላ እንደሚሰማህም አጣቅም። ግን እንደዛ እየተጓን ሳለ በስድስት ወር ውስጥ አድማጭ ስለኛ ከደሴ አካባቢ አቶ መሀመድ የሚባሉ ደብዳቤ ጽፋሉ እና በጣም ደስ ብሎ እንወርቃለን በዛ ደብዳቤ። እንደዛ የጀመረ ፕሮግራም አድማጭ እያገኘ ሄደ። ከዛ ደግሞ ወደ አንድ ሰዓት አሰፋ ነው ከሰኞ እስከ እሁድ ድረስ ነው። እና የፕሮግራሙ ራሱ ይዘት ከህዝቡ ህይወት ጋር ከህዝቡ ምሬት ጋር፣ ከህዝቡ ጉዳት ጋር የተያዘ ፕሮግራም ስለነበረ ሰው እየወደደው ሄደ። ፕሮግራሙ የራሴ ያደረገ። ምክንያቱም ስለተደበቀ ጦርነት እናወራለን፣ ስለተደበቀ ረሃብ እናወራለን፣ ስለሚገደሉ ሰዎች እናወራለን፣ ስለሚታሰሩ ሰዎች እናወራለን። ያ መንግስት የማያወራውን። በዚያ ምክንያት በውሰብ አሜሪካ በጣም ተደማጭ የሆነ ታሜኔታ ያለው ህዝብ የሚያምነው ሬዲዮ ጣቢያ ሆነ እና በዛ አንጻር ከባድም ትልቅ አስተዋጽኦ ያደረገ ትልቅም ሀይል የነበረውና አሁንም ያለው መሳሪያ ነው ብዬ ነው የማስበው። አማራጭ ነው እና እዚህ ላይ ካነሳ ምንድን ነው አሁን በዚህ ከዚህ ከአፍሪካ ዲቪዥን በአስራ ሰባት ቋንቋ ነው የምናስተላልፈው። ሊንጋራ ጀምረናል፣ ዲአርሲ። በእውነት ካየው እያንዳንዱ ፕሮግራም የራሱ አይነት አስተዋጽኦ አለው፣ ተጽዕኖም አለው። አማርኛ እንዳልኩ ከጀመርኩ ጀምሮ ለምሳሌ ሱዳን አካባቢ ማት ከአንድ ሚሊዮን በላይ ስደተኛ ነበር ድምፅ የሌለው ቮይስለስ የሆነ ለዛ ድምጽ የሆነ አማርኛ ፕሮግራም ነበር ያን ጊዜ ሄዶ እኔ ራሴ ሄጄ ሪፖርት አድርጌ ያሉ ብዙ ጊዜ የስደተኛውን ኑሮ፣ ስደት ማለት መጥፎ ነገር ነው። ስደት አየ ሁለንተናህን ነው የሚገፎ የሚወስደው። አገር አልባ ያደረግሃል። ህልውናህን፣ ሰውነትህን ነው ገፎ የሚወስደው። ለማኝ ነው የምትሆነው። ትዋክባለህ በፖሊስ ገባምል ለምንህ ነው የምትበላው። ሰብእናህን ይቀንሰዋል፣ ያዋርድሃል። በዩናይትድ ኔሽንስ ራሽን ነው የምትኖረው። ከዛ በሱዳን አካባቢ ሸቅለህ ኩል የሆነ ተሸክመህ አርመህ እንደዛ ነው የምትኖረው እና ግን ደግሞ በነገር ሴም ታይም ደግሞ ኢትዮጵያውያኑ ር ዚ ፈተና ውስጥ ሆነው ደግሞ ሰው ደግሞ ጠንካራ ነው እምነትም ስላለው ሃይማኖትም ስላለው ጥንካሬውን ታያለህ እና ያንን ፕሮግራም ውስጥ አቀርበዋል አንዳንድ ቦታ ለምሳሌ ወርክሾፖች አሉ እንደዚህ ወንበርና ጠረጴዛ የሚሰራበት ቦታ ከራሱ ሀያ ስድስት የእንትን ካምፖች ነበሩ የስደተኞች ካምፖች በሀያ ስድስቱም ሀያ ስድስት ቤተክርስቲያን አለ በስደተኛ የተቋቋመ እዛ ስደት ካምፖስ ደግሞ ሁሉም አለ ትግርኛ ተናጋሪ አለ፣ አማርኛ ተናጋሪ አለ፣ ኦሮምኛ ተናጋሪ አለ፣ እስላም ክርስቲያን አለ። በነገር ላይ ማን ማንም አትለየው፣ ሁሉም አንድ ነው እዛ እና የዛን የሰውን ጥንካሬ ስታይ ደግሞ ሁለት ፈተናውን የምታይበት ጊዜ በጣም ግሩም የሆነ ሁኔታ ነው የምታየው። ምክንያቱም ሪፖርት አድርግለት አለ ሰው ስለ ሰላም ያለውም ለምን ተፈናቀለ አዲስ አበባና ናይሮቢ ኔጎሽሽን ሲካሄድ፣ ሮም ኔጎሽን ሲካሄድ፣ በደርግና በሊበሬሽን ፍሮንቶቹ መካከል ሲካሄድ እነሱ የሚሉትና እዛ ስደት ካምፕስ ያለው የሚፈልገው ፍላጎቱ እይታው ወደፊት ምን ሆን እንደሚፈልገው በጣም የተለያየ ነው እና ሰላም መጥቶለት ወደ ሀገሩ መመለስ ነው። ወዶ አይደለም ሰው ቄውን፣ እርሻውን፣ ንግዱን፣ ሱቁን ሰላም ካል ስላም ትዘ ስትሰደድ ተገድህ ነው። ስለዚህ በዛ ሁኔታ ውስጥ ደርስህ ሬዲዮ ፕሮግራም ስትሰራለት ሰው እንዳለኝ ታድርጎ ነው የሚወስድ አሁን ሌላ ቦታ ብሎ ሴንትራል አፍሪካ ሪፐብሊክ ከጄኖሳይዱ ከተፈጸመ 1994 የእብደት ተነስቶ በመቶ ቀን ውስጥ አንድ ሚሊዮን ሕዝብ አለ። የሩዋንዳና የሩዋንዳ ጀኖሳይድ ዋናው ጀኖሳይዱ ሩዋንዳ ላይ ነው። ከዛ በኋላ በናይንቲን ናይንቲ ሲክስ በሺህ ዘጠኝ መቶ ዘጠና ስድስት ዓመተ ምህረት እንደ አውሮፓ ዘመን አቆጣጠር ጁላይ አስራ ስድስት ነው የሴንትራል አፍሪካ ፕሮግራም የተጀመረው በኪሩንዲና በኬንያ ሩዋንዳ በዛን ጊዜ ኦፍኮርስ አፋን ሮሙና ትግርኛም ይጀምራል። በዛን ቀን ልክ ካለቀ በኋላ ማለት ነው። ሁለት አመት በኋላ ጀኖሳይዱ ፈጽማ እና እዛ ውስጥ ይሄ ፕሮግራም የተጫወተው ሜና በነገር ላይ ሬዲዮ በጥሩ እጅ ከሆነ ዴሞክራቲክ እጅ ከሆነ በተማሩ ስኪል ባላቸው እውቀቱ ባላቸው እጅ ከሆነ ይጠቅማል። አሁን እሱ አሁን የሚቀጥለው ርዕሴ ነው። እሱ ምን እንደሆነ የሬዲዮ ኃይል የሬዲዮ አቅም ትንሽ ገባ ብለን ትፈትሽልኛለህ? ያንን በተለይ ደግሞ በዚህ በዲጂታል አለም ውስጥ የሬዲዮ ኃይል ሲዳከም አናይም። ሌሎች መገናኛ ብዙኃን ነባር የሆኑ ታሪካዊ የሚባሉ መገናኛ ብዙኃን እየተዳከሙ ይሄዳሉ። ለምሳሌ የህትመት ሚዲያው ከገበያ እየወጣ እየተዳከም ይሄዳል። ቴሌቪዥን አቅም እያጣ ይሄዳል። ሬዲዮ ግን አሁንም ጠንክሮ ነው የምናየውና ምንድን ነው የሬዲዮ ምስጢር? ምንድን ነው የሬዲዮ ተፈጥሮ? ምንድን ነው የሬዲዮ ኃይሉ ህይወትም ውስጥ ይሁን እንደ መገናኛ ብዙኃን አውታርም እሱ እንግዲህ የተለያየ ምክንያት አለው። ባደው ምንም ቴሌቪዥን፣ ሶሻል ሚዲያ በሌለበት ጊዜ ምንም አማራጭ ስለሌለ ሬዲዮ ሰው ያደምጣ። ሙዚቃም ኢንፎርሜሽንም፣ ኢንተርቴንመንትም ነው ትምህርትም ነው፣ እና ሶስቱን ነገሮች አካተው ከሬዲዮ ብቻ ነው የሚያገኝ። ቴሌቪዥን የለም ቴሌቪዥን ሲመጣ ግን ነገሮች የተቀየሩ ሄዱ። በነገር ላይ አሁን እዚህ ሀገር ቴሌቪዥን ነው ዓለም ሁሉ ሶሻል ሚዲያ ነው። ግን ደግሞ ሬዲዮ ደግሞ ተደማጭነት አለው። አሁን ኤንፒአርን ውሰድ። ግን በነገር ላይ ደግሞ እነሱም እንደ ድሮ ከቀጠሎ እዚህ አይደርሱም ነበር። ለውጠዋል፣ አቀራረባቸው ተለውጠዋል። ብዙ ውይይት ነው የሚካሄደው። ኮሊን ሾው ነው የሚካሄደው። ሰው እየጠራ እየጠየቃቸው ነው የሚያካሄዱት። ሶሻል ሚዲያንም ይጠቀሙበታል። በነገር እና ግን ሬዲዮ እኔ በነገር ላይ የሚገርመኝ አንደኛ የትም ትሰማዋል፣ ትራንዚት ሬዲዮ ትሰማዋል፣ መኪና ውስጥ ትሰማዋል፣ የቤት አልጋ አስር ሆነን ትሰማዋለህ። ቴሌቪዥን ተሸክማ አሁን ሶሻል ሚዲያ ግን መጥቷል። ያንን ከሬዲዮም እንዳውም በባሰ ነው። ምክንያቱም ሀያ አራት ሰዓት ሙሉ በቀን በሳምንት ሰባት ቀን ታገኘዋለሁ። ሶሻል ሚዲያ እጅ ላይ ነው። እንዳሁም አይፎን ላይ ሬዲዮ መስማት ትችላለን። ግን ሬዲዮ በነገር አንድ ደስ የሚለኝ እኔ አሁን ሁልጊዜ ሬዲዮ ቆይ ገብቼ ሳዋራ ወሬ የሚሆን አንድ ነገር ሳዋራ አሁን ሳዋራ ሰብሰብ መቶ ሚሊዮን ህዝብ አይደለም አወራው ቤቱ ገብቼ ነው የማወራው። ለአንድ ሰው ነው። ለአንድ ሰው ነው። ሁልጊዜ የማስበው አጎቴን አስባለሁ ነበር። ሁልጊዜ ወይም የማውቀው ሰው ወይንም አንዳንድ ጊዜ የምታውቀው ሽማግሌ ላይ ያለለ ማ ስለ ወጣት ፕሮግራም ካሁ የምታውቀውን ወጣት እና ፐርስናል ነው ያገናኛል። አቀራረቡ በዛ አይነት ምክንያት አድማጭም እየወደደ ይሄዳል። እና ዋናው ግን መሰረቱ ደግሞ በነገር ላይ እንግዲህ ሬድዮ እስቶ ሁሉም ሬድዮ ነው። ሂትለርስ ማስታወቂያ ሚስተር ገብልስ የሚቆጣጠረውም ሬዲዮ ሬዲዮ እኮ ነው። በመንግስቱ ሀይለ ማርያም ጊዜ እንዲህ ሁሉም ነገሩ የሚቆጣጠረው አዲስ አበባ ሬዲዮ ነው። ቴሌቪዥን ሬዲዮ ነው። አዎ፣ በጣም ዲሞክራቲክ የሆነ ሀገር እዚህ ሀገር የምንታያቸው ኤን ፒ አርም ሬዲዮ ናቸው። ጋዜጠኞች ናቸው። እንዳቀራረቡ እና ማ እንደሚቆጣጠረው ነው፣ ደግሞ ለምንም እንደምጠቀምበት ነው ደግሞ ዋናው ነገር። ሬዲዮ ግን ጥሩ ተልእኮውን ማካሄድ የሚችለው ዲሞክራቲካሊ ተለቆ በዛም የሚሰማሩት ጋዜጠኞች ሙያውን ተምረው በደጋላይ ሁሉ አንዳንድ ሰው ዘምሮ ገብተው አሁን ቅድም እንዳረኩት እሱ በእኛ ጊዜ ነው አሳምረው ገብረውል ብጠይቀው የሆነው ታሪኩ ሳሙኤል ፍረኝ ብጠይቀው የሆነው ታሪኩ አስፋይር ብጠይቀው የሆነው ታሪኩ ዝም ብሎ ሰት ብሎ ገብተው ሬዲዮ ተናጋሪ ነው የሆነው። እሱ የድሮ ጊዜ ነው። አሁን እሱ አይቻል። ሐኪም ለመሆን መማር አለብህ። አስተማሪ መሆን ለመማር አለብ። ጋዜጠኛ ለመሆን መማር አለብህ። እስኪሉን ማግኘት ጥበቡን ማግኘት አለብህ። እስኩን እስካረክ ድረስ ና ነጻነቱ ከተለቀቀለት ሬዲዮ በጣም አድርጎ የሚጠቅም መሳሪያ ነው። ትምህርት ይሰጣል፣ እውቀት ይሰጣል በዛ ደግሞ የምታደርገው ውሳኔ በትምህርትና በእውቀት ላይ የተመሰረተ ውሳኔ እንድሰጥ ለህዝብ ያግዝ ይችላል ማለት ነው። በዚህ ባሳለፍነው ሳምንት ውስጥ የታሰበውን የዓለም ራዲዮ ቀንን ምክንያት በማድረግ ቀደም ሲል በብስራተ ወንጌል፣ በኢትዮጵያ ቴሌቪዥን፣ በጀርመን ድምፅ የሠራውን ከዚያም በአሜሪካ ድምፅ በጋዜጠኛነት ያገለገለውን ጌታሁን ታምራትን አሁን የቪኦኤ የአፍሪካ ዲቪዥን ዳይሬክተሩን ንጉሴ መንገሻን ነው የሰማችሁት። ሙሉ ውይይታችን ዌብሳይታችንና ፌስቡክ ገጻችን ላይ ይገኛል። ቅዱስ ቫለንቲኖ የተከታዩ ዝግጅት ርዕስ ነው። ከእንቅልፌ እንደነቃሁ ከመቆነጃጀቴ በፊት ላንተ ጸልያለሁ። ጸጉሬን ሳልሞሽጥ ምን ልልበስ እያልኩኝ በሐሳቤ እየዋኘሁ ሰረቅ እያደረሁ ላንተ ጸልያለሁ። ዘላለም በልቤ እሰንቅሃለሁ፣ እወድህም አለሁ። አሬታ ፍራንክሊን ነች። በነገራችን ላይ እጅግ ምርጥ ከተባሉ የፍቅር ዝማሪዎች አንዱ የሮማ ወታደሮች በፍቅር እየተነደፉና ቤተሰብ እየመሠረቱ ለጦርነት የነበራቸው ፍላጎትም እየተዳከመ ሲመጣ ሁኔታው ያሳሰበው ገናናውና ኃያሉ መንግሥታቸው ወጣቶቹ ወደ ትዳር እንዳይገቡ ይከለክላል። ያኔ ታዲያ አባ ቫሌንቲኖ የሚባሉ ቄስ ወጣቶቹን በድብቅ እያጋቡ ብዙ ቤተሰቦች እንዲመሠረቱ ያደርጋሉ። ይህ የአባ ቫሌንቲኖ ስውር አድራጎት ሲጋለጥ የዛሬ 1750 ዓመት አካባቢ በሞት እንዲቀጡ ይደረጋል። የአባ ቫሌንቲኖ ቅን አድራጎት ግን ተዳፍኖ አልቀርም። ስለዚያ መልካም ተግባራቸው የምሥራቅ ኦርቶዶክስ ክርስቲያኖችን ጨምሮ የተለያዩ የክርስትና እምነት ዘርፎች አቡነ ጋላሲዩስ ሊቀጳጳስ ከነበሩበት ከ496 ዓመተ ምሕረት አንስቶ ቅድስና ተሰጥቷቸው በየዓመቱ የካቲት ሰባት ወይም ፌብርዋሪ 14 በተሰዉበት ዕለት የአባ ቫለንቲኖ ቀን እየተባለ ይከበራል ወይም ቫለንታይንስ ዴይ። ስለ መሥዋዕታቸው ዋጋም ዕለቱ የሚታሰበው በፍቅር ቀንነት ነው። ዛሬ በዓለም ዙሪያ በብዙ ሀገሮች ውስጥ እየተለመደ የመጣው ይህ ቀን በኢትዮጵያም ቀስ በቀስ እየተስፋፋ መምጣቱ ይታያል። በእርግጥ ከዕለቱ መሠረታዊ ሐሳብ ጋር ጨርሶ የሚቃረኑ መጥፎ ሊባሉ የሚችሉ ልማዶችም አብረውት እያጀቡት ቢታይም ይህንን ዕለት ከሚወዱትና ከሚያከብሩት ለፍቅርና ለቤተሰብ እሴትም ከፍ ያለ ዋጋ ሊሰጥ ይገባል የሚሉት የቨርጂኒያ ነዋሪ የሆኑት የቲ እሳቱ የዛሬ ሳምንት በፍቅር የሚኖሩ ቤተሰቦችን ጋብዘው አክብረዋቸዋል። አነጋግሬያቸዋለሁ። የቲን ምንድን ነው ለመሆኑ ለእርሶ የፍቅር ቀን? የፍቅር ቀን እንግዲህ ቀኑ ሲባል ጥሩ ነገር ነው ግን ከሚባለው ነገር ጋር ሁልጊዜ እንግዲህ እዚህ በምንኖርበት ሀገር በአሜሪካን ሀገር ውስጥ ሰዎች ያንን የፍቅር ቀን ሲያከብሩት ከኋላቸው የሚመጣውን ወይም ደግሞ መጪውን ትውልድ የሚያሳይ እንዴት አድርገው ተፋቅረው እንደሚኖሩና ላፈሯቸው ልጆች ሁሉ ማሳያ የሚሆን ነገር አብሮ የተያያዘ ነገር ብዙ ጊዜ አያለሁኝ። በቆየውበት ጊዜ ያ ማለት የሚለያይ ሰው በዚህ በምንኖርበት ሀገር የለም ማለት ሳይሆን ግን በፍቅር እስካሉበት ድረስ ለሌላው ሰው ትምህርት በሚሰጥ ሁኔታ የሚያልፍ ነው ያየሁት ነገር እና በእርግጥ ለዚህም ለምንኖርበት ሀገር የራሳችን ባህል የዚህ ሀገር ባህል ሆኖ ሳይሆን ከሌላ ሀገር መጥቶ የሚከበር እንደሆነ አንዳንድ ነገሮች ላይ አንብቤ ያለሁኝ ቅዱስ ቫለንታይን የሚባል የሮማውያንን ሰው ነገር በዛ ሀገር የሚከበረውን ነው፣ ወደዚህ የመጣውና ግን ያም ሆኖ አሁን ወደ ኢትዮጵያ ደግሞ ይሄ ነገር ገብቶ በመከበር ላይ ነው ሲባል ሰማለሁኝ። እና አንድ ሰው ምንም ነገርን ማድረግ ይችላል፣ ፍቅርን ብቻ ሳይሆን በጠቅላላ ብቻ በህይወት ውስጥ ማድረግ የሚፈልገው ነገር ግን ለሌላ ሰው ትምህርት ጥሎ የሚያልፍ መሆን አለበት። እና አሁን በእኛ ግን ስናየው በፍቅር ህይወት በጣም የተዳከምንበት ጊዜ ነው በወንዱም በሴቱም እና የምናደረገው ነገር በዓል ብለን የምናከብረው ነገር ከአድራጎታችን ጋር የተያያዘ ቢሆን እጅግ በጣም ደስ ይለኛል እና አስተማሪ እንዲሆን እፈልጋለሁ። እና ለእኔ የሚሰጠኝ ትምህርት እውነተኛ ፍቅርን ሰዎች የሚያሳዩበት ቀን ነው ብዬ አስባለሁኝ። ከዛ ውጭ ግን ያው ባህላችን የሆነ ነገር ነው ወይ አይደለም። ወይ ከሌሎች ስንወስድ ባህሎችን እንዴት በጥንቃቄ መያዝ አለብን። በላዩስ ላይ ምን ተጨምሮበት እንደሆነ አላቅም። ብዙ ጊዜ ወደ እኛ ሲሄድ ትንሹ ፓርቲ ሄድና በላዩ ላይ ግን ሲጨመርበት መልኩንም ሊያጣ የሚችልበት ጊዜ ያጋጥማል። በአንዳንድ ነገሮች ላይ ኮፒ ስናደረግ ኮምፕሊት ኮፒ ስላልሆነ ችግር ይፈጥራል አንዳንድ ጊዜ። እስቲ አሁን ከተናገሩት አንድ ነጥብ ላንሳና እሷን ትንሽ ያብራሩልኝ። ወንዱም ሴቱም በፍቅር ደከም ያለበት ጊዜ ነው ብለዋል በእርግጥ ይሄ ቫለንታይንስ ዴይ ወይም የፍቅር ቀን እንደው ፍቅር በጥቅሉ አይደለም፣ ጾታዊ ፍቅርን የሚመለከት ጉዳይ ነው። አንደኛ ምን ማለት ነው? ፍቅር በወንድም በሴትም ተዳክሟል ሲሉ፣ ሁለተኛ ለምን ብለው ያስባሉ? የቲ እሳቱን በዌብሳይታችንና በፌስቡክ ገጻችን ይከተሉ። ሰፋ ያለ ቆይታ ነው ያደረግነው፣ ብዙ ቁም ነገሮችን አካፍለዋል። በቤተሰብ ፕሮግራምና በሌሎችም ዝግጅቶች ደግሞ ይዣቸው መለሳለሁ። ለዛሬ ጊዜው በማብቃቱ እዚህ ላይ እናቁም። የፍቅር ጣዕመ ዜማ እንጋብዛችሁ። ፍቅር አስጨናቂ ነው

We're <laughs> never i us going የነበራችሁ አድማጮች የምሽቱ ዝግጅታችን ተጠናቀቀ። በሁሉም ስፍራ ባሉ ባልደረቦቻችንና በቴክኒክ መሐንዲሶቹ ስም የምንሰናበታችሁ አዘጋጅና አቅራቢዎች ጽዮን ግርማና ሰሎሞን አባተንን መልካሙን ሁሉ እንመኛለን። ከእኛ ጋር ስላመሻችሁ እናመሰግናለን። ሰላም፣ በደህና አደሩ።